ትኩረት በአፍሪካ በሞዛምቢክ በገዢው የፍሬሊሞ ፓርቲና በቀድሞ የአማጽያን ፓርቲ ሬናሞ መካከል ሀገሪቱን እንደገና ወደ እርስ በርሱ ጦርነት ሊያስገባት ይችላል በሚል ብዙዎችን ላሰጋው ውዝግብ መፍትሄ የሚያፈላልግ የሰላም ድርድር በመካሄድ ላይ ይገኛል ሬናሞ የሰላም ውል እንደተደረሰ ቢያስታውቅም ገዥው የፍሬሊሞ ፓርቲ ይህንን የተቃዋሚ ቡድን ፓርቲ አባባል ሐሰት ሲል አስተባብሎታል። የሬናሞ ዋና ተደራዳሪ ሆዜ ማንቲየጋስ ባለፈው ረቡዕ ለጋዜጠኞች በሰጡት መግለጫቸው ፓርቲያቸውና ፍሬሊሞ የሚመራው የሞዛምቢክ መንግስት በዓለም አቀፍ ሸምጋዮች እርዳታ በሰላም ውል ላይ የሚሰፍሩ አቅጣጫ ጠቋሚ ውሳኔዎች ላይ መድረሳቸውን አስታውቀው ነበር። ማንቲጋስ በዚያን ዕለት በሁሉም ተደራዳሪዎች ስም እንዳስረዱት እነዚህ ውሳኔዎች በሞዛምቢክ ዘላቂ ሰላም ማውረድ ያስችላሉ። በሰላም ውል መሠረትም የሀገሪቱ ምክር ቤት እስከ ቀጣዩ ህዳር ወር ድረስ በሞዛምቢክ ህገ መንግስት ላይ መደረግ አለባቸው የሚባሉ አስፈላጊ የለውጥ ሀሳቦችን በተጨባጭ ማቅረብ ይጠበቅበታል። ሬናሞ እንደሚለው የህገ መንግስቱ ማሻሻያ የሞዛምቢክ መንግስት የሚከተለውን ማዕከላዊ አመራር ወደ ፌዴራል ስርዓት መቀየር ይኖርበታል። በዚህም አማካኝነት አስራ አንዱ የሞዛምቢክ ግዛቶች የራሳቸውን ምክር ቤትና መንግስት ያቋቁማሉ። ሬናሞም እንደ ጎርጎሪዮሳውያኑ የዘመን ቀመር በ2014 ዓ ም ምርጫ አሸንፊያለሁ ላለባቸው ስድስት ግዛቶች የራሱን አስተዳዳሪዎች መሰየም ይችላል። እንደሚታወቀው እስከ ዛሬ ድረስ በሞዛምቢክ የግዛት አስተዳዳሪዎችን የሚሾሙት የሀገሪቱ ፕሬዝደንት ናቸው። የፖለቲካ ተንታኞች እንደሚያስረዱት ገዢው የፍሬሊሞ ሊሞን ፓርቲውና ቀድሞው የአማጽያን የሬናሞ ፓርቲው ከብዙ አመታት የእርስ በርስ ጦርነት በኋላ እንደ ጎርጎሪዮሳውያኑ የዘመን ቀመር በ992 ዓ ም የሰላም ውል ከተፈራረሙበት ጊዜ አንስቶ የሬናሞ ታጋዮች አድሎ እንደተደረገባቸው ነው የሚሰማቸው። ከዚህ ባለፈም በምርጫ ወቅት ሆን ተብሎ ተካሂዷል በሚሉት የማጭበርበር ተግባር ሰለባ እንደሆኑ ታጋዮቹ በቅሬታ ይናገራሉ። ይሁንና ከ25 ዓመታት በፊት የእርስ በርሱን ጦርነት ባበቃው የሞዛምቢክ የ1992ቱ የሰላም ውል እንዲሟሉ የቀረቡት ሐሳቦች ለምሳሌ የሬናሞን ታጋዮች ትጥቅ አስፈትቶ በሀገሪቱ ጦር፣ ፖሊስና የጸጥታ ኃይላት ውስጥ የማዋሃዱ ስራ እስካሁን ተግባራዊ አልሆነም። ይህም አሁንም በድርድሩ ላይ ትልቅ እክል የደቀነ ጉዳይ እንደሆነ ነው ተንታኞች የሚናገሩት። እንደ ጎርጎሪዮሳውያኑ የዘመን ቀመር ጥቅምት 2014 ዓ ም በተካሄደው ፕሬዝደንታዊ ምርጫ ከተሸነፉ በኋላ እንደገና በህቡ መንቀሳቀስ ጀምረው የነበሩት የሬናሞ መሪ አፎንሶ ድላካማ በስድስት የሀገሪቱ ግዛቶች አብላጫውን የመራጭ ድምጽ በማግኘታቸው ራሳቸውን የእነዚህ ግዛቶች መሪ ማለታቸው የሚታወስ ነው። በሰላሙ ድርድር ላይ ውዝግቡ ሊያበቃ የሚችልበትን መንገድ የጠቆሙ ውሳኔዎች መደረሳቸው አበረታች መሆኑን ሆዜ ማንቲየጋስ በጋዜጣዊው መግለጫ ወቅት ቢገልጹም ገና መሰራት ያለባቸው ብዙ ጉዳዮች መኖራቸውን አልካዱም። ሶብሬ ሬናሞ በስድስቱ የአገሪቱ ግዛቶች አስተዳዳሪዎችን ይሰይም የሚለውን እቅድ ተግባራዊ ማድረግ የሚያስችለውን ህጋዊ ዘዴ በአፋጣኝ ማዘጋጀት ይኖርበታል። ይሁንና ማንቲየጋስ በፍሬሊሞና በሬናሞ መካከል ስር የሰደደውን ውዝግብ የሚያበቃው የሰላም ድርድር ውጤታማ ነው ባሉበት አነጋገራቸው ተፈንጥቆ የነበረው የተስፋ ጭላንጭል የሞዛምቢክ መንግስት ዋነኛ ተደራዳሪ ሆዜ ቬሎዜ ወዲያውኑ ውል መደረሱን ባስተባበሉበት ጊዜ መናቀርቷል። የሞዛምቢክ መንግስትና ሬናሞ የሰላም ድርድራቸውን በቀድሞው የቦትስዋና ፕሬዚደንት ኩዌት ማዚሬ፣ በካቶሊካዊት ቤተ ክርስቲያን ተወካዮች በአውሮጳ ህብረትና በጎረቤት ደቡብ አፍሪቃ ዲፕሎማቶች ሸምጋይነት እንደገና የጀመሩት እንደ ጎርጎሪዮሳውያኑ የዘመን ቀመር ባለፈው ነሐሴ 8 2015 ዓ ም ነው የሰላሙ ድርድር ሞዛምቢክን ካለፉት 40 ዓመታት በላይ ወዲህ በመምራት ላይ በሚገኘው የፍሬሊሞ ፓርቲ መሪና የሀገሪቱ ፕሬዚደንት ፊሊፔ ኒዩዚና እስከ 1992 ዓ ም ድረስ ከፍሬሊሞ ጋር የእርስ በርስ ጦርነት ባካሄደውና እንደገና በ2015 ዓ ምት ወደ ትጥቁ ትግል ባመራው በተቃዋሚው የሬናሞ ፓርቲ መሪ አፎንሶ ድላካማ መካከል አንድ ጉባኤ የሚደረግበትን መንገድ እንዲያመቻች የታሰበ ነበር። ይሁንና በድርድሩ ወቅት የተቀሰቀሰው አዲስ ግጭት ይህንኑ ዓላማና መፍትሔ የመሻቱን ጥረት አሰናክሎታል። አዲስ በተቀሰቀሰው ግጭት ሲቪሎች ተገድለዋል። የመንግስት ሕንጻዎችና ተሽከርካሪዎችም በእሳት ጋይተዋል። ዋና አገናኝ መንገዶችም ተዘግተዋል። በዛ ቫራ የሚገኘው የዶይቸ ቬለ ዘጋቢ ማርቼሊኖ ሙየያ እንደታዘበው የሞዛምቢክ ውዝግብ ሁሌ በፕሮፓጋንዳ እየታጀበ ነው። ፖሊሶች ግጭት በምነሳበት ጊዜ ጥቃት የጣሉት የሬናሞ ደጋፊዎች እንደሆኑ ነው ሁሌ የሚነግሩን። ግን ከጥቃቱ በስተጀርባ የመንግስት ጦር ኃይላት መሆናቸውን ነው ከህዝቡ የምንሰማው። የየትኛው ወገን ቃል ትክክለኛ መሆኑን ማወቅ ግን አዳጋች ነው። የፖለቲካ ታዛቢዎች ሞዛምቢክ ተመልሳ ወደ እርስ በርስ ጦርነት እየገባች መሆኗን አስታውቀው ይህ በተለይ ለገጠሩ ህዝብ ከባድ መዘዝ ሊያስከትል እንደሚችል አስጠንቅቀዋል። ግጭቱን ተከትሎ በሺዎች የሚቆጠሩ የሞዛምቢክ ዜጎች ወደ ጎረቤት ማላዊ ሸሽተዋል። መንግስት ያወጣቸው መዘርዝሮች እንደሚያሳዩትም ከቤት ንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ የሞዛምቢክ ዜጎች በዚያው በሀገራቸው በተሰሩ መጠለያ ጣቢያዎች ውስጥ ይኖራሉ። ግጭቱ በሞዛምቢክ ኢኮኖሚም ላይ ተጽዕኖ ማሳረፉ አልቀረም። ምክንያቱም በውጊያ ዋነኛ መተላለፊያ የሆኑ መንገዶች በመዘጋታቸው የሸቀጦች ዋጋ ንሯል። በሞዛምቢክ የአንድ ወጣቶች ሲቪል ማህበረሰብ ድርጅት ባልደረባ ሳው ማዎ ሙቻንጎ ውዝግቡ በአፋጣኝ ማብቃት አለበት ይላሉ። ግፊታችንን ማጠናከራችንን እንቀጥልበት። በሚቀጥለው ሳምንት ነሐሴ 27 2016 ዓ.ም ረት በመዲናይቱ ማፑቶ ሰላም እንዲወርድ የሚጠይቅ ግዙፍ የአደባባይ ሰልፍ ይደረጋል። የሰልፉ ዓላማም ሰላም የጠማው የሞዛምቢክ ህዝብ ለተቀናቃኞቹ ፓርቲዎች ጦርነት እንደማይፈልግና ውዝግብ እንደበቃው በግልጽ መልእክት እንዲያስተላልፍ ለማድረግ ነው። የሞዛምቢክ ሲቪል ማህበረሰብ ተቀናቃኞቹ ወገኖች ፍሬሊሞና ሬናሞ ሀገሪቱን ካለችበት አሳሳቢ ሁኔታ ለማላቀቅ ቢቻል በአንድነት ስልጣኑን በመጋራት እንዲሰሩ ይፈልጋል። ይሁንና የዶይቸ ቬለ የአፍሪቃ የፖርቱጋል ክፍል ባልደረባ ክሪስቲና ክሬፓ እንደምትለው ይህ ሊሆን የሚችለው ከውጭ ድጋፍ ሲገኝ ብቻ ነው። Personally, I believe that depends on how much pressure is being put on both by the international community. ውዝግቡ የሚመለከታቸው ተቀናቃኝ ወገኖች ስልጣን የሚጋሩበት ድርጊት ተቀናቃኞቹን ወገኖች በማደራደር ላይ የሚገኘው ዓለም አቀፉ ማህበረሰብ በሚያሳርፍባቸው ግፊት ላይ ጥገኛ ይሆናል ብዬ አስባለሁ። ታዛቢዎች እንደሚሉት ስምምነት ለመድረስ በወቅቱ ከሁለቱም በኩል ፈቃደኝነቱ ተጓድሎ ይገኛል። ከዚህ በተጨማሪም የሰላሙ ድርድር ይሳካ ዘንድ የሀገሪቱ ፖለቲከኞች ከጥቂት ዓመታት በፊት ከገመቱት በላይ በሞዛምቢክ ካለፉት ዓመታት ወዲህ ተጽዕኖ እየተጠናከረ የመጣው ሲቪል ማህበረሰብ በሚጫወተው በቀላሉ የማይገመት ሚናም ላይ ጥገኛ ይሆናል።